Europa nana ጀርመን ውስጥ ከ1.6 ሚሊዮን የሚበልጡ ሙያተኛ ያላገኙ ክፍት የስራ ቦታዎች አሉ። በእነዚህ የስራ ቦታዎች ተፈላጊዎቹን ባለሙያዎች ለመቅጠር ጀርመን ወደ ውጭ ማማተር ከጀመረች ቆይታለች። ሆኖም በየጊዜው የሚወጡት የሀገሪቱ የፍልሰት ህጎች የሚያስቀምጧቸው መስፈርቶች ጀርመን ለመስራት የሚፈልጉ የውጭ ዜጎችን የሚስቡና የሚያበረታቱም ባለመሆናቸው የሚፈለገውን የውጭ ሙያተኛ ማግኘት ሳይቻል መቆየቱን የመስኩ ምሁራንና የጀርመን ፖለቲከኞች ይናገራሉ። ከዚህ ሌላ በቀደመው ህግ ሙያቸው ተፈላጊ የሆነ የውጭ ዜጎች በጀርመን የስራ እድል የሚያገኙት ለስራ መስኩ የሚመጥን ጀርመናዊ፣ ቀጥሎም የአውሮፓ ህብረት ዜጋ ካልተገኘ ነበረ። እነዚህን የመሳሰሉት ገደቦች ባለፈው ሳምንት ለጀርመን የህዝብ እንደራሴዎች ምክር ቤት በቀረበው በአዲሱ ረቂቅ የፍልሰት ህግ ተሻሽለዋል። ከዛሬ አምስት ወር በፊት የጀርመን ካቢኔ የተስማማበት ይህ ረቂቅ ህግ የጀርመን አሰሪዎች ለዓመታት ሲያሰሙ ለቆዩት አቤቱታ መልስ የሚሰጥ መስሏል። ረቂቁ በሀገሪቱ ከጊዜ ወደ ጊዜ ለተባባሰው የሰለጠኑ የኢንፎርሜሽን ቴክኖሎጂ ሙያተኞችን፣ መሐንዲሶችንና የጤና ባለሙያዎችን ጨምሮ በተለያዩ የስራ መስኮች የሚፈለጉ የቴክኒክ ሰራተኞችን እጥረት ለማቃለል ይረዳል የሚል ተስፋ ተጥለውበታል። የጀርመን ጥምር መንግስት አካል የሆነው የወግ አጥባቂው የጀርመን ክርስቲያን ሶሻል ህብረት ፓርቲ የክብር ሊቀመንበር እና የጀርመን የሀገር ውስጥ ጉዳይ ሚኒስትር ህርስ ዜሆፈር ባለፈው ሳምንት ረቂቁን ለምክር ቤቱ ሲያቀርቡ ህጉ ሀገሪቱ ታሪካዊ ወቅት ላይ መድረሷን ያሳያል ብለዋል። ማን ጀርመን መጥቶ መስራት እንደሚችል ለዚህም አስፈላጊዎቹን መስፈርቶች በግልጽ ያስቀመጠ ነውም ሲሉ አስረድተዋል። በዚህ ህግ ኢኮኖሚያችን በአጣዳፊ የሚፈልጋቸው የሰለጠኑ ባለሙያዎች የሚፈለግባቸውን አሟልተው ቁጥጥርና ስርዓት ባለው መንገድ ወደኛ መምጣት የሚያስችላቸውን መስፈርት አስቀምጠናል። እኔ እንደማስበው ይህ ከብዙ አስርተ ዓመታት በኋላ የጀርመን ሪፐብሊክ የደረሰበት ታሪካዊ ወቅት ነው። አዲሱ ረቂቅ ሕግ ምሁራን ላይ ከሚያተኩረው የቀደመው ሕግ በተለየ በተለያዩ የስራ መስኮች የሰለጠኑ የቴክኒክ ሙያተኞችም በቀላሉ ጀርመን መግባት እንዲችሉ ያደርጋልም ተብሏል። ይህ ብቻ አይደለም። በጀርመን የቴክኒክ ሙያ ስልጠና መውሰድ ለሚፈልጉ ሰዎችም ከተወሰኑ ቅድመ ሁኔታዎች ጋር ስልጠና ሊፈቀድላቸው እንደሚችልም ተገልጿል። ጀርመን የሚኖሩና የሚሰሩት የህግ ባለሙያና የፖለቲካ ሳይንስ ምሁር ዶክተር ለማ ፍራሸዋ አዲሱ ረቂቅ የፍልሰት ህግ ቁልፍ የሚባሉ ለውጦች የተደረጉበት መሆኑን ይናገራሉ። ከዓላማው በመነሳት በጀርመን የሰው እጥረት ባለባቸው የሙያ መስኮች ለመስራት ከተለያየ ዓለም ክፍል ለሚመጡ ሰዎች የተቀመጡትን ዋና ዋና ስፈርቶችም ይዘረዝራሉ። የህጉ ዋና ዓላማ የጀርመንን ኢኮኖሚ አሁን በሙያ ባላቸው ሰዎች እጥረት ምክንያት አደጋ ላይ እየወደቀ ነው። ስለዚህ በየአመቱ ከሁለት መቶ ሺህ በላይ እኛ ባለሙያዎች እንፈልጋለን በተለያዩ ሙያዎች መስክ። ይህንን ደግሞ ፖለቲካ ሁኔታዎችን አመቻቸውልን ቀጥታ እኛ የምንፈልጋቸው ሰዎች ወደዚህ እንዲመጡ ቢደረግ የሚል ተጨቃጭቆበት ቆይቶ ይህንን የህግ ረቂቅ ቀረበ። እዚህ የህግ ረቂቅ ላይ የሚለው ምንድን ነው አንድ የውጭ ዜጋ ቢያንስ ከዚህ ሀገር ጋር እኩል እውቅና ያለውን የሙያ ብቃት ማረጋገጫ ካለው ለሙያው በቂ የሆነ የጀርመንኛ ቋንቋ ያለምንም አስተርጓሚ በተማረው ሙያ ስራውን መስራት የሚያስችል የቋንቋ ብቃት ካለው እዚህ ሀገር መጥቶ እንዲያውም ለስድስት ወራት ያህል ስራም ፈልጎ ማግኘት የሚችልበት አጋጣሚ ነው የሚያየው እንግዲህ ለስድስት ወር ስራ በሚፈልግበት ጊዜ ግን ለራሱ ኑሮ በቂ ገንዘብ ሊኖረው ይገባል ነው የሚለው። ቶሎ ብሎ ወደ ማህበራዊ አገልግሎት ውስጥ እንዳይገባ ማለት ነው። ሌላው የስራ ፈቃዱ እስከ አራት አመት ሊራዘም ይችላል። ከዚህ ቀደም ለየት የሚያደርገው በአንድ ሙያ መስክ ላይ መጀመሪያ ጀርመናዊ፣ ቀጥሎ አውሮፓዊ፣ ቀጥሎ ደግሞ በጀርመን ሀገር በተለያዩ ምክንያት እውቅና የተሰጣቸው ለምሳሌ በስደት ሊሆን ይችላል እውቅና የተሰጣቸው የውጭ ነዋሪዎች ያንን ስራ ካልፈለጉ ነበረ ስራ ለውጭ ዜጎች የሚሰጠው። አሁን ግን ይሄ የህግ ረቂቁ ራሱ የሚለው ከአውሮፓ አገራት ውጪ የሙያ ሰዎችን ወደ ጀርመን ማምጣት የሚል የህግ ረቂቅ ስለሆነ ይህንን ቅድመ ሁኔታ አንስተውታል። ይሁንና ህጉ በአንዳንድ የተለዩ ሁኔታዎች ገደቦችን ማስቀመጡም አልቀረም። የጀርመን አስራ ስድስት ፌዴራል ስቴቶች አሏት። በአንዱ ክልል እንኳን የስርዓት ቁጥር ከበዛ በዛ ክልል አካባቢ ይህንን ቅድመ ሁኔታ በጊዜያዊነት እንዲሰራ ክፍት አድርገውታል። ያ እዛ አካባቢ ቅድሚያ ጀርመናዊ እንዲሆን ማለት ነው። ከዚህ ሌላ የጀርመን መንግስት በተለይ እውቅና ላልተሰጣቸው ነገር ግን እዚህ ጀርመን የቋንቋ ትምህርትና የሙያ ስልጠና የወሰዱ ተገን ጠያቂዎችን የሚመለከት የተሻሻለ ሌላ ረቂቅ ህግም ለምክር ቤቱ አቅርበዋል። እዚህ ጀርመን ሀገር ያሉ ወደ ግማሽ ሚሊዮን ስደተኞች የስደት ጥያቄያቸው እምቢ ተብሎ ማለት ነው መውጣት ያለባቸው አሁን ጀርመን ሀገር አሉ። እነዚህ በሁለት ይከፈላሉ። አንደኛው መውጣት አለባቸው ተብሎ የሚወጡበትን ጊዜ የሚጠብቁ አሉ። ሌላው ደግሞ ወደ ግማሹ ያህል ወደ ሁለት መቶ ምናምኑ ሺህ ያህል ከጀርመን ወጥቶ ወደ ሀገሩ ሊሄድ የማይችል ቴክኒካል ችግሮች አሉ። በዚህ ምክንያት የፓስፖርት ያለመኖር፣ የማንነት ያለመታወቅ፣ በዚህ ምክንያት ሰዎች ስራ እየሰሩ ያሉ አሉ። ይሄንን በሚመለከት እኛ ከውጭ ሌላ ሰው ከምናመጣ እኛ እዚህ ሀገር ስደት ጠይቀው ግን ሙያውን ችለውት እንደውም በቆይታቸው የጀርመንኛ ቋንቋ ተምሮ ኳሊፋይድ የሆኑ ሰዎች ስላሉ እነሱ ወደ ሀገር ቤት ከምንመልስ፣ ለምንድን ነው እነሱ እዚህ ውስጥ የማያካትቱት እዚህ ፕሮግራም ውስጥ የሚል ጭቅጭቅ ነበረ። ይሄ በአንድ በር ኤምቢ ብለን በህግ በሌላ በር እንደገና ልታስገቡ ስለሆነ እንዲህ አይነት ነገር ካለማ አሁንም ውጭ ሀገር ያሉትን ሌሎች ሰዎች ሞቲቬትድ ያደርጋቸዋል። ፍላጎታቸውን አነሳስተው እዚህ ሀገር መጥተው የስደቱ እንቢ ከተባለ በዚህኛው በር ደግሞ የመኖሪያ ፈቃድን አግኝቼ እኖራለሁ የሚል ምልክትና መልእክት መስጫ ስለሆነ ይሄ መሆን የለበትም በሚል የተለያዩ ፓርቲዎች ተቃውሞታል። ሁለቱም ረቂቅ ህጎች በጀርመን ተቃዋሚ ፓርቲዎች በሙሉ ማለት ይቻላል መነቀፋቸው አልቀረም። ተቃዋሚው የነጻ ዴሞክራቶች ፓርቲ ያን ያህል አጓጊና ብዙም ለውጥ የተደረገበት አይደለም ብሏል። የውጭ ዜጎች ጀርመን በብዛት መግባታቸውን የሚቃወመው አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ ደግሞ ህጉ የሚፈለጉትን ባለሙያዎች ሳይሆን የሚፈለገው ስልጠና የሌላቸውን በድህነት ምክንያት የሚሰደዱ ሰዎችን ብቻ የሚስብ ነው ሲል አጣጥሎታል። አዲሱ ረቂቅ ሕግ ባለፈው ሳምንት ለጀርመን የህዝብ እንደራሴዎች ምክር ቤት በቀረበበት ወቅት በምክር ቤቱ የአረንጓዴዎቹ ፓርቲ አባላት ሰብሳቢ ከተለያዩ ሀገራት የሚመጡ ስራ ፈላጊዎች ጀርመን ውስጥ ለግማሽ ዓመት ያህል ስራ ሳይጀምሩ እንዲቆዩ መደረጉን ተቃውመዋል። ተፈላጊ ሙያተኛ ስራ ከመያዙ ከስድስት ወር በፊት ጀርመን መምጣት ይችላል። ከመጣ በኋላ ግን በዚህ ግማሽ ዓመት ስራ እንዲጀምር አይፈቀድለትም። ይህን ማን ያደርጋል ተብሎ ይታሰባል? የትኛው ስራ ፈላጊ የውጭ ዜጋ ነው ይህን ያህል ጊዜ ሊያቆየው የሚችል ብዙ ገንዘብ ይዞ የሚመጣል? በቀደመው ህግ አንድ የስራ ቦታ ከሌላ ሀገር ለሚመጣ ስራ ፈላጊ ክፍት የሚሆነው ጀርመናዊ ወይም የአውሮፓ ህብረት አባል ሀገር ዜጋ ለዚያ ቦታ አለማመልከቱ ከተረጋገጠ በኋላ መሆኑ መቅረቱ ከሶስተኛው ዓለም ለሚመጡ ስራ ፈላጊዎች እድሉን ያሰፋል ተብሎ ይገመታል። ረቂቅ የፍልሰት ህጉ ኢትዮጵያን ጨምሮ በሶስተኛው ዓለም ለሚገኙ መስፈርቶቹን ለሚያሟሉ ስራ ፈላጊዎች ምን ትርጉም ይኖረው ይሆን? ዶክተር ለማ ጀርመን ሀገር ለመምጣት ቋንቋውን አዲስ ተምሬ እዛ ሄጄ በዚህ መንገድ የሆቴል እንዲያደርጋለሁ የሚል የግለሰቦቹ ወይም የሚቀጠሩ ሰዎች ውሳኔ ይሆናል ማለት ነው። ይሄ እድል ትርጉም ይኖረዋል። ኢትዮጵያኖች ካለው የስራ አጥነት አኳያ በተለያዩ ቮኬሽናልስ የተመረቁ ብዙ ኢትዮጵያኖች አሉ። ይህም በሚመለከት እንደ ማንኛውም ሀገር እድሉ አላቸው። ለሁሉም እድሉ ስለሚከፈት የተሻለ የሙያ ብቃት ያለው ሁሉም ሰው እድሉ አለው። ፍላጎቱ ያለው ሰው ምንም እንኳን ረቂቅ ሕጉ ጀርመን መስራት ለሚፈልጉ በከፍተኛ ደረጃ ለሰለጠኑ ባለሙያዎች የተሻለ እድል ይሰጣል ቢባልም ከቀድሞው ልምድ በመነሳት ሂደቱ በቢሮክራሲ ውጣውረድ ምክንያት አስቸጋሪ ሊሆን እንደሚችል የሚገምቱ አሉ። ይሁንና እንደ ዶክተር ለማ በአዲሱ ሕግ ይህን የሚያቀላጥፉ አሰራሮች ታቅደዋል። አንድ ሰራተኛ ከአንድ ሀገር በአስቸኳይ ይምጣልኝ ብሎ ቀጣሪው ከጠየቀ የዛን ውጭ ሀገር ያለውን ሰራተኛ ውክልና ይወስድና የሱን ውክልና ይዞ ራሱ ቀጣሪው ድርጅት ጀርመን ሀገር ውስጥ ያለውን የቪዛ ፕሮሰስ በሙሉ እንደሱ ሆኖ አሟልቶ ፈርሞ ቪዛውን ጠይቆ ግለሰቡ ቶሎ እንዲመጣ ሊያደርግ ይችላል። ይሄ አሁን አዲስ ነው። የጀርመን መንግስት በከፍተኛ ደረጃ የሰለጠኑ ባለሙያዎች እጥረት ባለባቸው የስራ መስኮች የውጭ ዜጎችን አስገብቶ ለማሰራት እስካሁን ያወጣቸው የተለያዩ ህጎች ልዩ ልዩ ገደቦችን በማስቀመጣቸው ውጤታማ መሆን አለመቻላቸው ይገለጻል። ከአሜሪካን ከካናዳ እና ከመሳሰሉት ሀገራት የፍልሰት ህጎች ጋር ሲነጻጸር የጀርመኑ ህግ ጥብቅ የሚሆኑበት ምክንያት ምን ይሆን? የጀርመን ህብረተሰብ እንደ አሜሪካ እና እንደ ካናዳ የውጭ ዜጎችን ተቀብሎ እንደዛ ተዋህዶ አብሮ ለመኖር የህብረተሰቡ ስነልቦና በቂ ነው የሚል ጥያቄ መልስ ማግኘት ያለበት ይመስለኛል። ከሶስት ዓመት በፊት መራዊት ዶክተር አንገላ ሜርከል የሶሪያ ስደተኞችን እዚህ ባስገቡ ማግስት ነው የጀርመን አማራጭ ፓርቲ ዛሬ ሶስተኛ ትልቁ የተፎካካሪ ፓርቲ ሆኖ የፓርላማ ውስጥ ቁጭ ያለው ህብረተሰቡ ውስጥ ስጋት እየበዛ እንዲሄድ የሚያደርጉ ህጋዊነት ኖሯቸው ፓርላማ ውስጥ ቁጭ ያለ ፓርቲ ነሱ። ሌላው ደግሞ በየፌዴራል ስቴቱ ውስጥ ሌሎችም ቀኝ ክንፍ አክራሪ የሆኑ ፓርቲዎች አሉ። ይህንን ነገር አርቲኩሌት የሚያደርጉ በየእለቱ የሚያወጡ ማለት ነው የህብረተሰቡ ስነ አሁንም የተዘጋጀ አይመስለኝም። ጀርመን አሁን በተለያዩ ዘርፎች የሰለጠኑ ባለሙያዎችን በአጣዳፊ ትፈልጋለች። በዚህ የተነሳም አዲሱ ህግ ከሚቀጥለው አመት ጥር ወር አንስቶ ተግባራዊ ይሆናል ተብሎ ይጠበቃል። የሀገሪቱ ምክር ቤት ህጉን በመጪው የበጋ ወራት ያጸድቃል ተብሎ ይጠበቃል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን የስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።